ሄሪክን ሃርቪ በተባለው ከባድ አውሎ ነፋስ የተቀላቀለበት ዝናብ ሳቢያ የዩናይትድ ስቴትስ ከተማዋ ቴክሳስ ክፍለ ሀገር፣ ሂውስተን ከተማ አካባቢና በሉዊዚያና ክፍለ ግዛትም አንዳንድ አካባቢዎች በከባድ ጎርፍ ተጥለቅልቀዋል። በብዙ ሚሊዮኖች የሚቆጠሩ አሜሪካውያን በሚኖሩበት አካባቢ ሄሪክን ሃርቪ ባስከተለው ጉዳት ፈጥኖ ደራሽ እርዳታ ሰራተኞች መውጫ ካጡ ሰዎች የሚቀርቡላቸውን የድረሱልኝ ጥሪዎች ለማስተናገድ እጅግ በጣም ተጨናንቀዋል። የቴክሳስ ክፍለ ሀገር ገዢ ግሬግ አበት ከፌዴራሉ መንግስት እየተደረገ ስላለው ድጋፍ አመስግነዋል። ፕሬዚደንት ትራምፕም ሃርቪ ያደረሰውን ጉዳትና የእርዳታ እንቅስቃሴ ለመመልከት ነገ ወደ ሂውስተን ከተማ እንደሚጓዙ ዋይት ሀውስ አስታውቋል። ዛቲካ ሆክ ያቀናበረችውን ዘገባ ቆንጅታ እያ ታቀርበዋለች። መኖሪያቸውን ለቀዋል ተብለው የወጡ የሂውስተን ከተማ ነዋሪዎችን አነጋግራለች። ቀጥሎ ይቀርባል። በከባድ ጎርፍ በተመታው የቴክሳስ ጠረፍ አካባቢ ነዋሪዎችን ፈልጎ ለማውጣት የተያዘው ፈጥኖ ደራሽ ስምሪት ከትናንትና ጀምሮ ተጠናክሮ ቀጥሏል። በአንዳንድ አካባቢዎች ውሃው በአንድ ሜትር ከፍታ የተኛባቸው ጎዳናዎች አሉ። ካምረን ኮሊንስ የተባሉ የአካባቢው ነዋሪ ምግብ ፍለጋ በውሃው ውስጥ እየተንቦራጨኩና እየተንገዳገድኩ የሞት ሞቴን ወጣ። ወንዝ ውስጥ የገባሁ ነው የመሰለኝ ብለዋል። መኪናዬን ውሃው ገብቶ አጥለቀለቃት። እዛ ጋር ያለው የመኖሪያ ፎቅም መጥለቅለቅ ጀምሯል። የአየር ሁኔታ መስሪያ ቤት ባለስልጣናት ሃርቪ ያስከተለውን ጎርፍ ቴክሳስን እስካሁን ከገጠሟት ሁሉ የከፋ እንደሆነ ነው የሚናገሩት። ቅዳሜ ዕለት መኪናቸውን በጎርፍ በተጥለቀለቀው መንገድ ላይ ሲያሽከረክሩ የነበሩ አንዲት ሴት ሞተዋል። መንግስት በጎርፍ ውስጥ ከመንዳት ተቆጠቡ በማለት ሕዝቡን እያስጠነቀቀ ነው። አውራ ጎዳና ላይ መኪናቸውን እየነዱ ሳሉ ከባድ ዝናብና ጎርፍ የያዛቸው ሪካርዶ ማርቲኔዝም የመንግስትን ምክር ያጠናክራሉ። But I recommend that people stay home with your family. Uh, it's the only way to protect you out from this water. ሂውስተን ከተማ ውስጥ በጎርፍ ከተጥለቀለቁ ቀበሌዎች የእርዳታ ሰራተኞች በሄሊኮፕተሮች በጀልባና ከፍታ ባላቸው መኪናዎች ነዋሪዎችን እያወጡ ወደ መጠለያዎች እያጓጓዙ ናቸው። በጎርፉ የተከበቡ ነዋሪዎች ጣሪያ ላይ ወጥተው እንዲታዩ አንሶላ ወይ ፎጣ እንዲያውለበልቡ ተመክረዋል። የቴክሳሱ አገረ ገዢ አሁንም መድረሻ አጥተው የተጨነቁትን ነዋሪዎች አይዟችሁ እንደርስላችኋለን በማለት እያረጋጉ ናቸው። ዋናው ቅድሚያ ትኩረታችን የሰውን ሕይወት ማትረፍ ነው። ስለዚህ ቴክሳስ ውስጥ ከአካባቢ ባለሥልጣናት ጋር ሆነን ዜጎቻችንን ለማትረፍ የቻልነውን ሁሉ እናደርጋለን። የሂውስተን ከተማ ከንቲባ ሲልቨስተር ተርነር በበኩላቸው ሃሪኬን ሀርቪ የማህበረሰባችን መፈተኛ ነው፣ ከተማችን ከዚህ አደጋ እንደምትወጣ እተማመናለሁ ብለዋል። ረጋ ካልን ሁሉም የበኩሉን ካደረገ ብዙ ሕይወት ሳይጠፋ እንወጠዋለን። ከተማችንም አገግማ ወደፊት ትራመዳለች። ያ እንዲሆን ግን ሁሉም የድርሻውን ማድረግ ይኖርበታል። ፕሬዝደንት ዶናልድ ትራምፕ በፌዴራሉና በክፍለ ሀገር ደረጃ እየተደረገ ያለውን የእርዳታ ምላሽ አድንቀዋል። በትዊተር ባወጡት መግለጫ ኤክስፐርቶች በአምስት መቶ አመት አንዴ የሚታይ ጎርፍ ብለውታል። ግዙፍ ጥረት እያደረግነን በጥሩ ሁኔታ እየተከናወነ ነው ብለዋል። ወደ ቴክሳስ የሚሄዱትም የሳቸው ጉዞ ትኩረቱን ከእርዳታ ጥረቶቹ ላይ እንደማይሻማ እርግጠኛ ከሆንኩ ብቻ ነው ብለዋል። ከዩናይትድ ስቴትስ ከተሞች በትልቅነቷ አራተኛ የሆነችው ሂውስተን ብዛት ያላቸው ኢትዮጵያውያን ይኖሩባታል። ለመሆኑ ሀርቪ እንዴት አደረጋችሁ ብለን ስንደዋውል አርፍደናል። ከየቤታችሁ አትውጡ በመባሉ ክትት ብለናል ነው ያሉን፣ ሁለት እህትማማቾችን አግኝቻለሁ። አንደኛዋ መኖሪያ ቤታቸው ከተማዋ ላይ የተኛው ጎርፍ የሚለቀቅበት አካባቢ ላይ በመሆኑ ደህና ቦታ ላይ ወዳሉት እህታቸው ሄደዋል። እስከ ስድስት ሳምንት መመለስ አትችሉም ይሆናል እንደተባሉ ነግረውኛል። ብዙ ከባድ ንፋሳማ ዝናብ ሂውስተን ላይ ወርዶ አይቻለው፣ እንዳሁኑ አላየሁም ነው የሚሉት እህቶቻቸውን ሰብስበው ካሉት ከወይዘሮ ገነት ካሳን ጀምር። እኛ እንግዲህ ለነገሩ ሂስተን ውስጥ አይደለንም። ከሂስተን ወጣ ብለን ሹገርላንድ የሚባል ከተማ ነው ያለ። ነው ይህን ያህል ርቀት የለውም። እዛው አካባቢ በደህና ጊዜ ጥሩ ስለሰሩት መንገዱን ደህና ነው፣ ግን ወጣ ብለን ለማየት አንችልም። በጣም ሁሉ ነገር ተዘጋግቷል። በጣም አሰቃቂ ነው። መንገዱ ሁሉ ተዘግቷል። እናንተ ያላችሁበት ግን ጎርፎ አላጥለቀለቀውም? እናንተ ያላችሁበት እኛ ጋር እስካሁን አልተጥለቀለቀም። ወደ ታች ወረድ ብሎ ነው እንጂ እኛ ጋ አካባቢ እስካሁን ድረስ ምንም ነገር የውሃ ምልክት የለውም። ይዘንባል፣ ኃይለኛ ዝናብ ይዘንባል፣ ግን አልተጥለቀለቀም። ቤተሰብስ ወዳጅ ዘመዶች አካባቢ እንዴት ነው? ቤተሰብ እህት የሚያለብችበት አካባቢ ጥሩ አይደለም። ውጡ ተብለው መጥተዋል። እዚህ ነው ያሉት። ሌላም እህት አለች እነሱን፣ ሁላችንም እዚህ ተሰባስበናል። እንግዲህ እኛ ጋር ደህና ስለሆነ ወደ እኛ ጋር መጥተው እዚህ ነው የሚገኙት። ጥሩ እንደው ቢያንስ የእናንተ አካባቢ ደህና ከሆነ ሰብሰብ ብሎ ይሄንን ሁኔታ ማሳለፊያ ቦታ መኖሩም በጣም ጥሩ ነው። ላነጋግር እችላለሁ? አዎ አሉ ዘውዲ ትባላለች። ዋና አነጋግሪያ። ሄሎ ሄሎ፣ ጤና ይስጥልኝ ወይዘሮ ዘውዲ። ጤና ያስጥልኝ። እንኳን ከዚህ አደጋ ተረፋችሁ። አሜን አሜን። አሁን እህቶ ወይዘሮ ገነት እየነገሩኝ ነበረ ወደኛ እኛ ጋር መጥተዋል፣ ውጡ ተብለው አሉ። ምን ይመስል ነበር ያላችሁበት አካባቢ? እኔ በተለይ እኔ አሁን ያለሁበት አካባቢ በተከታታይ ለሶስት ዓመት ያክል 2015 ቤቴ ውሃ ሞላ ማለት ነው። ሲክስቲን የልጄ የመኪና ሞላ። አሁን ግን ጎርፉ ይመጣል ያው ዝናብ በእንትን ባለ ቁጥር አሁን ግን አሁን የተዘጋ እንደዚህ እንትኖቹ ይከፍቱታል የተጠራቀመ ውሃ እና እሱ ስለምንከፍተው ሙሉ ቤታችሁ ሊጥለቀለቅ ይችላል እና ለስድስት ሳምንት ያክልም ልትመለሱም አትችልም ይሆናል አሁን በተቻላቸው መጠን እንድትወጡ ብለው ትላንትና ማታ አስራ አንድ ሰዓት በእኛ ማለት ነው አስራ አንድ ሰዓት ተኩል እንድንወጣ ተደረግን። ማለት ነው ያው አሁን ሰውም እየወጣ ነው ያለው። ስለዚህ ቤታችሁ ያለበትን ሁኔታ ወደ ቤታችሁ ውስጥ ይግባ አይግባ ምንም የምታውቁት ነገር የለም ገና ነው። አልለቀቁትም። አሁን ጊዜ ሰጥተው ሰው ወጥቶን እስከሚጨርስ ድረስ በተፈጥሮ የሚዘንበው አቁሟል፣ ወደ ሌላ መንገድ ሄዷል። ደህና ዝናቡ ማለት ነው። እነሱ የሚለቁበት መንገድ ነው የሚከፈተው። እነሱ የሚለቁበት ሰው እንዳይሄድ ይከለከልና ከዛ በኋላ ይለቁታል ማለት ነው ግን ይለቁታል ማለት ፍለድም ቤታችን ላይ በላሽ ይችላል። ከዚህ በፊት እንደሱ አርገው ነበረ። ወደ እኛ አካባቢ አልመጣም። እስካሁን ከነበረው እንግዲህ ያንን አካባቢ ይደጋግመዋል። እና ይሄ ኃይለኛ ዝናብና ንፋስ እስካሁን ከነበሩት ጋር ሲያወዳድሩ፣ እርስዎ እዛ በርከት ላሉ ዓመታት ኖረው ከሆነ እስኪ እንደው እያነጻጸሩ ይንገሩኝ። ያሁኑ ያሁኑን እኔ በጣም ልዩነቱ ለመናገር የማይቻል ነው። አሊሻ የሚባል ለመጀመሪያ ጊዜ እንግዳ ሆኝ አንድ ወር እዚህ አገር እንግዲህ በናይንቲን ኤይቲ ትሪ ማለት ነው የገባሁት ኤይቲ ቱ መጨረሻ ኤይቲ ትሪ እና አሊሲያ የሚባል መጥቶ ነበረ። በጣም ድምፅ አለው። ቆርቆሮችን በሙሉ ገነጣጥለው ወሰደ። መሬቱን በጎርፍ ሞላ። እንደሱ አይቻለሁኝ። አዎ፣ ግን የአሁኑ ደግሞ በጠቅላላ ያኔ አካባቢ አካባቢ አለው። አሁን ግን በጣም የሚያስፈራ ነው። እንደዚህ በመጽሐፍ ቅዱስ የምናየው አይነት ነገር ነው የሚመስለው እና በጣም ያሰራል። በፊት እንግዲህ ንብረትም ልጅም ስላልነበረኝ መሰለኝ። አሁን ግን እናቴም አለች እህቶችም እና ቤተሰብ ስላለ በጣም ያስፈራል። በጣም በዚህ ከቀጠለ ደስ የማይል ሁኔታ ላይ ነው ያለው። ቴሌቪዥን ነው የምናየው። መንገዶች አይታዩም። ባህር ሆኗል። በታንኳና በጀልባ ሆኗል የሚካሄድበትና። እና ወደ እህቶ ቤት ለመድረስ ችግር አልገጠማችሁም? የመኪናዎች ውሃ ውስጥ ይገባሉ፣ ይሰምጣሉ፣ ግማሽ ጎናቸው ገብቶ በጭንቅ ፈጥኖ ደራሾች የሚያወጧቸው ሰዎች አይተናል። እና እንዴት ልትደርሱ ቻላችሁ? ችግር አልገጠማችሁም መንገድ ላይ? እንግዲህ እኛ አንደኛ በጣም የተቀራረብነን፣ ሁለተኛ መንገዱ እንዳልነበረ አጣርቼ ነው የወጣሁት። አሁን ሃይዌይ ሲክስ የሚባል አለ ትልቅ ጎዳና በሱ መሄድ እንደሚቻል ግን እኛ እስከምንነግራችሁ እንዳትወጡ ብለው ነበረ። ሕግ ጥሼ እኔ አራት ሰዓት ተኩል ጠዋት ተነስቼ መጣ። መኪናዎች ይቆማሉ። ደረስኩ ማለት ነው። የሚያውቋቸው ወዳጅ ዘመዶች፣ ጓደኞቻችሁ፣ አብረዋችሁ የሚሰሩ የመሳሰለው ከቤታቸው መውጣት ያልቻሉ ወይም አደጋ የደረሰባቸው ሰዎች የምታውቋቸው ይኖራሉ። አንድ ዘመዴ አሁን ደወልኩላትና አንድ የምታውቃት የልጆች እናት። አንድ ብቻ አይደለችም። የሆነ አፓርትመንት ውስጥ የሚኖሩ እነሱ በጠቅላላ አንድ ቦታ አስቀምጠዋቸዋል እና ችግር ላይ እንዳሉ ሰምቻለሁ። የተወሰኑ አበሾች አሉ። አዎ፣ ወደ መጠለያ ወስደዋቸዋል። አዎ፣ እዛው በዛው ነው። ለምን ሩቅ መውሰድ አይቻልም። እነሱም እራሳቸው ፖሊሶቹም ለመድረስ ስላልቻሉ አሁን ያለውን ጉድለት ለመንገርም በጣም ከባድ ነው። ትንሽ ይቆያል። አሁን እንግዲህ ከቤት አትውጡ ስለተባለ ምግብ፣ ሰው ቢታመም መድኃኒት፣ ሐኪም ቤት መድረሻ የመሳሰለው ችግር መጀመሪያ ሳምንት ሙሉ ሲናገሩ ሲያስጠነቅቁን ኖረዋል። እኛ ደግሞ ለምደነዋል። ቤት ውስጥ መብራት ቢጠፋ ባትሪ አለ በጋዝ ምድጃ ከሰልም አለን፣ ግጣ መጋገሪያም አለን ከፈለግን እና ለምደነዋል። ሁሉም ሰው ደግሞ ሁሉም ውሃም ያጠራቅማል ምንም ይላል። መድኃኒትም ደግሞ ይይዛል። ግን ማንም ሰው አሁን እኔ ዛሬ ቤትን ስትለቃለቅ ደወልኩኝ። ድንገተኛ መምጣት አይችሉም። በቃ እኛ መምጣት አንችልም፣ ልናድንሽም አንችልም። ላይኛው ቤታችው ላይ ውጡና ቁጭ በለዋልን ቁጫልን ማለት ነው። ውሃ ራሱን ትንሽ ከሚ ይገራል። አሁን በአሁኑ ውስጥ ዝግጅታቸው ከዛን ጊዜ የተሻለ ነው ብለው ያስባሉ። እንግዲህ የናይን ዋን ዋን የሚደወለው ዘጠኝ አስራ አንድ የሚደወለው የድረሱልን ጥሪ ነው። የሚሉኝ አይደለም ከዛሬ ሁለት ዓመት በፊት የገጠመትን ነው የሚነግሩኝ። እሺ፣ አሁንስ አገልግሎታቸው እንዴት ነው? እንዴት ነው ይላሉ። አሁን እንግዲህ እንደ ቤንታው የሚባል አለ የመንግስት ልክ እንደ ዳግማዊ ምኒልክ ሆስፒታል ማለት ነው። እሺ፣ ማንም ሰው መግባትም አይችልም መውጣትም አይችልም። በውሃ ተከቧል። ውስጡ ግን በሽተኞቹ ይታከማሉ። አስቀድሞ ያለው እየታከመ ነው። አዎ፣ ሌላ ግን ሊመጣ አይችልም። በድንገተኛም በምንም እስካሁን ድረስ እንግዲህ አላየሁም፣ ግን በጣም በከባድ ሁኔታ ነው ያለው። እዚህ አይነቱ ጥሪ የናይን ዋን ዋን የዘጠኝ አስራ አንድ ጥሪ በጣም በዝቷል እና ተጨናንቋል፣ ያሉ ነበር ሲናገሩ የነበሩት። አዎ ተጨናንቋል። አሁን እርዳታ ጠይቀዋል መስለኛል። ከሌላ እየመጡ ናቸው፣ ግን ችግሩ አንሶ አይደለም መግቢያ መሄጃ የለም። የእሳት አደጋ መኪና አይገባም። ውሃ እየሞላ ነው፣ እሱ አስቸግሯቸዋል። አዎ በጣም ብዙ ሰው ውሃ ቤታቸው ሞልቷል። ጣራ ላይ የተሰቀሉ ልጆች አይነበርም። መንገድ ላይ የወጡ ሰዎች አሉ። አሁን እነሱን እየለቀሙ ያስገቧቸዋል ያሉት። በአካባቢው ዛፍ ላይም አንዲት ሴት ልጃቸውን ይዘው ቁጭ ያሉ አይተናል ይመስለኛል። በተለይ አዎ ልክ ነው፣ ልክ ነው። በጣም የሚያሳዝን ልብስ እንኳን በስነ ስርዓት ሳይለብሱ በጣም የሚያሳዝን ሁኔታ በጣም የሚያሰገንን ነገር ነው። ሂውስተን ውስጥ የሆነው የሂውስተን ከተማ ነዋሪዎች ወይዘሮ ገነት ካሳን እና ወይዘሮ ዘውዲ ካሳን እናመሰግናለን።